ገዢው መንግስት ኢህአዲግ የዴሞክራሲያዊ ስርዓቱን ለማጠናከር እና የፖለቲካ ምህዳሩንም ለማስፋት የፖለቲካ እስረኞችን በምህረት እንደሚፈታ በማብሰር የተወሰነ እንቅስቃሴ በይፋ አድርጓል። ይሁንና እስረኞችን የመፍታት ሂደቱን ተከትሎ የዜጎችን የመደራጀት ሀሳብን በነጻነት የመግለጽና ህገ መንግስታዊ መብቶቹን የሚገድበውን የአስቸኳይ ጊዜ አዋጅ በማጽደቅ የክልል መንግስታት ስልጣንን ጭምር በወታደራዊ ዕዝ አመራር አማካኝነት በእጅ አዙር ተቆጣጥሮታል። የፖለቲካ ትንታኞችና የተለያዩ የህብረተሰብ ክፍሎች ቱ ልትወጣው ከማትችል አዘቅት ውስጥ ከመግባቷ በፊት ገዢ መንግስት ከአስቸኳይ አዋጅ ድንጋጌ ይልቅ በሀገር ውስጥም ሆነ በውጭ ከሚገኙ ተቃዋሚ የፖለቲካ ድርጅቶች ጋር አስቸኳይ ውይይትና ህዝባዊ ጉባኤ እንዲያደርግ ደጋግሞ ማሳሰባቸው አልቀረም። ብሔራዊ ስሜትን ያዳክማሉ፣ የሀገሪቱ ህልውናንም አደጋ ውስጥ ይቀታሉ የሚሏቸውንም የፌዴራል መንግስቱን ብሔር ተኮር አወቃቀር ስርዓት የአፈጻጸም ችግሮች የመመርመር እና በህገ መንግስቱም ውስጥ የሚታዩትን እስከ መገንጠል የሚፈቅዱ ህጎችንና ድንጋጌዎችን የማሻሻል ሂደት ሁሉንም ወገን ባሳተፈ መልኩ በአግባቡ ዳግም እንዲጤኑ ይጠይቃሉ። በአሜሪካ ሴንት ሜሪ ዩኒቨርሲቲ መምህር የአፍሪካ ምጣኔ ሀብት ልማት መፍትሄዎች የፕሮግራምና ኦፕሬሽን ኃላፊ እንዲሁም የአፍሪካ ቀንድ የፖለቲካ ተንታኝ ፕሮፌሰር ሀሰን ሁሴን በቅድሚያ ገዢው መንግስት ለውይይት በጎ ፈቃድ ማሳየት ይኖርበታል ሲሉ አስገንዝበዋል። ሰዎች እየተገደሉ ነው፣ እየታሰሩ ነው፣ እየቆሰሉ ነው። እናቶች አባቶች የባባ እየባባ ነው። የተቃዋሚዎችን ንዴት እየጨመረ ነው። ይህ አዋጅ ከመታወጁ በፊት አስቸኳይ የሚያሰኝ ሁኔታ በሀገሪቷ ውስጥ አልነበረም። ሕጉ ራሱ አጸዳደቁ ብዙ ጥያቄ እንዳስነሳ የሚታወቅ ነው። ከመጀመሪያ ገዢው ፓርቲ ራሱ ውስጥ ያሉትን ችግሮች ፈጥቶ ለመፍትሄ ዝግጁ መሆን አለበት። እንደሚታወቀው መንግስት አሁንም ብዙ የመጨቆኛ መሳሪያዎች አሉት ነገር ግን ደግሞ በፖለቲካ ተሰሚነት በጣም ወድቋል፣ ማንሰራራት በማይችልበት ሁኔታ። ድርድሩንም ከመጀመር በፊት የህዝቡን ጥያቄ ለመፍታት ዝግጁ መሆን አለበት። መንግስት ገቢራዊ ያደረገው ህገ መንግስት ለብሔሮች መብት መከበር የተለየ ዋስትና ይሰጣል ያለውንና የህጎች ሁሉ መሰረት ነው ሲል የገለጸውንም የራስን እድል በራስ የመወሰን እስከ መገንጠል ሀሳብ በህገ መንግስቱ አንቀጽ ሰላሳ ዘጠኝ ላይ ደንግጓል። በብሔር ግጭቶች አፈታት ዙሪያ ጥናት ያደረጉ የፖለቲካ ተንታኝ በአንድ ጥናታቸው እንዳመለከቱት ግን ብሔርንና ቋንቋን ያማክለው የፌዴራል ስርዓቱ ገቢራዊ ከሆነ በኋላ አያሌ ግጭቶች ተከስተዋል። አንዳንድ የአዲስ አበባ ዩኒቨርሲቲና የተለያዩ የትምህርት ተቋማት ምሁራንም የህዝቦች ብሔራዊ ስሜትንም የሚያዳክም እንዲሁም ከመጠን በላይ የተጋነነ ነው በማለት ሲተቹት መቆየታቸው ይታወሳል። የፖለቲካ ተንታኙ ፕሮፌሰር ሀሰን በተለይም በህገ መንግስቱ አወዛጋቢ አንቀጽ ዙሪያ ላለፉት 25 ዓመታት ሶስት የተለያዩ ሀሳቦች ሲንጸባረቁ መቆየታቸውን ነው የሚያስረዱት። በእኛ ሀገር እንኳን በህገ መንግስት በህግ እንኳን ተዳድረን እናውቅም ዋነኛው ችግር አምባገነናዊነት ነው አንቀጽ ሰላሳ ዘጠኝ ብቻ አይደለም ችግር ያለበት አሁን ያለው ህገ መንግስት መሰረቱ ምሰሶ የራስን እድል በራስ መወሰን እንዲሁም ራስን በራስ የማስተዳደር የሚለው ቁልፍ ሀሳብ ነው በዚህ ላይ ሶስት ተቃራሪ መለካከቶች አሉ አንደኛው አስተሳሰብ የችግሮች ሁሉ እናት ኢትዮጵያ ቋንቋን መሰረት ያደረገ ፌዴራሊዝም በመከተለዋ የመጣ ነው ይላሉ። በሌላ በኩል ደግሞ አሁን ያለው ገዢ መንግስት ኢትዮጵያ ውስጥ የብሔራዊ ጭቆና ነበረ አሁን ግን ይሄ ፌዴራሊዝም ስራ ላይ ከኋላ ጀምሮ እነ ችግሮች ተፈተዋል። ችግር እያባባሱ ያሉት ጠባቦችና ትምክተኞች ናቸው። ለስልጣናቸው ስሉ የሚል ነው። ሶስተኛው ደግሞ አገሪቷ በዚህ አኳን መዋቀሯ ተገቢ ሆኖ ፌዴራሊዝሙ ግን ዲሞክራሲያዊ አይደለም። መፍትሄውም ዲሞክራሲያዊ ማድረግ ነው የሚሉ አሉና እንግዲህ ውይይት ያስፈልጋል። መገነጣጠሉ ለዛች ሀገር ችግር መፍትሄ ይሆናል ብዬ አላስብም። ከሀያ ሰባት ዓመታት በላይ የአንድ ፓርቲ ስርዓት የበላይ ነት በነገሰበት የሃይማኖትና የብሔር ግጭቶች አሁንም ባላባሩበት፣ ድህነት፣ ስራ አጥነት፣ ሙሰኝነትና ብልሹ አስተዳደር በተንሰራፋበት ሁኔታ ሀገሪቱን መምራት ለገዢው ፓርቲ አዳጋች እንደሚሆን የተለያዩ አስተያየት ሰጪዎችና የፖለቲካ ተንታኞች ይገልጻሉ።